በኢትዮጵያ የሜትሮሎጂ ኢንስቲትዩት የረዥም ጊዜ ትንበያና ድርቅ ክትትል ዴስክ ኃላፊ አቶ ሙሉ አለም አበራ የወንዞች ሙላትና የጎርፍ አደጋን በተመለከተ ስጋታቸውን አጋርተውናል። በዕለቱ አብይ ርዕስ ይቀርባል። የኢትዮጵያ ከሱዳን በመግባት ላይ ለሚገኙ ስደተኞች የመጠለያ ጣቢያ ልታቋቁም መሆኑ ተገልጧል። ከሱዳን እየሸሹ ወደ ኢትዮጵያ የሚገቡ ስደተኞች ቁጥር እየጨመረ ነው በመጽሔቱ ክፍለ ጊዜ ለትንታኔ ከተመረጡት ርዕሶች ውስጥ ናቸው የሰዓቱን የዓለም ዜና ተከትሎ ይቀርባል ማክሰኞ ግንቦት 8 2015 ዓ ም ጤና ይስጥልኝ እንደምናመሻችው ክቡራትና ክቡራን አድማጭ ተመልካቾቻችን የምሽቱ አስተናጋጃችሁ አሉላ ከበደ ነኝ ብርሃን ኃይሉ ለቅንብሩ ኦድሪየስ ሪገስ ለስርጭት ምህንድስናው እንግድ ወልዴ ደግሞ ለሰዓቱ የዓለም ዜናዎች ተሰይመዋል የተቀሩት ባልደረቦቻችን ካደረሱን ልዩ ልዩ ዘገባዎችና ቅንብሮች ጋር እስከ ምሽቱ አራት ሰዓት አብረናችሁ እንዘልቃለን። በቅድሚያ ግን የሰዓቱን ያለም ዜና። ጤና ይስጥልኝ። ክቡራትና ክቡራን እንደምናመሻችሁ፣ ከምሽቱ ዜና ጋር እንግደወሌ ነኝ። የሱዳን ጦር ኃይል በሱዳን መዲና ካርቱም በስተሰሜን ሰሜን በሆስፒታል አቅራቢያ የሚገኙ የፈጥኖ ደራሽ ኃይሎችን ከአየር ደብድበዋል። የዓይን እማኞች እንደሚሉት ሆስፒታሉ በአየር ጥቃቱ ጉዳት ደርሶበታል። ግጭቱን ለማስቆምና የሰብዓዊ እርዳታ ለማድረስ ይቻል ዘንድ በሁለቱ ወገኖች መካከል በጀዳ ሳዑዲ አረቢያ ውይይት በሚደረግበት በዚህ ወቅትም በካርቱም ባህሪ እና ኦምዱርማን ከተሞች ውጊያው ተፋፍሞ ቀጥሏል። የፈጥኖ ደራሽ ኃይሉ አዛዥ ጄኔራል አምዳን ደጋሎ በውጊያው ላይ ተጎድተዋል ወይም ተገድለዋል የሚለውን ወሬ ኃይሉ በለቀቀው አንድ የድምፅ መልእክት ጄኔራሉ ራሳቸው አስተባብለዋል። አንድ ወር ባለፈው ግጭት 200 ሺህ የሚሆኑ ሰዎች ወደ ጎረቤት ሀገራት ሲሸሹ ከ700 ሺህ በላይ የሚሆኑት ደግሞ በአገር ውስጥ ተፈናቃይ ሆነዋል። ከ700 ሰዎች በላይ ደግሞ ህይወታቸውን እንዳጡ የአገሪቱ ጤና ጥበቃ ሚኒስቴር አስታውቋል። የስድስት አፍሪካ ሀገራት መሪዎች በቅርቡ ወደ ሩሲያና ዩክሬን በመጓዝ በሁለቱ ሀገራት መካከል የሚካሄደውን አውዳሚ ጦርነት የሚያስቆም መፍትሄ ለመሻት እንደሚጥሩ የደቡብ አፍሪካው ፕሬዝደንት ሰሪል ራማፎሳ መናገራቸውን አዣንስ ፍራንስ ፕሬስ ዘግቧል። የሩሲያው ፕሬዝደንት ቭላዲሚር ፑቲን እና የዩክሬኑ ፕሬዝደንት ቮሎዲሚር ዜሌንስኪ የሰላም ልኡኩንም ሆነ የአፍሪካ መሪዎቹን በሞስኮና በኪቭ ለመቀበል ተስማምተዋል ሲሉ ራማፎሳ ኬፕታውን ውስጥ በሰጡት ጋዜጣዊ መግለጫ ላይ ተናግረዋል። ይህ በእንዲህ እንዳለ ሩሲያ ኪቭን በድሮንና ሚሳይል ዛሬ ደብድባለች። ጥቃቱ በአይነቱ እስካሁን ከተደረጉት በጥንካሬው የተለየ መሆኑን አንድ የዩክሬን ባለሥልጣን አስታውቀዋል። በሌላ በኩል በመቶ የሚቆጠሩ ሚሳይሎችንና ድሮኖችን ለዩክሬን እንደምትልክ እንግሊዝ ትናንት አስታውቃለች። በማዕከላዊ ሶማሊያ በለደወይን የሸበሌ ወንዝ ሞልቶ አካባቢውን በማጥለቅለቁ 219 ሺህ ሰዎች ሲፈናቀሉ፣ ጎርፉ በአጠቃላይ 460 ሺህ ሰዎችን ችግር ላይ ጥሏል። እንደ አሶሲየትድ ፕሬስ ዘገባ ከሆነ ጎርፉ በበለደወይን የሚገኙ የመንግሥት ቢሮዎችን ጨምሮ ሌሎች አገልግሎቶችንም እንዲዘጉ አስገድዷል። እስካሁን በአካባቢው ያልታየ የጎርፍ አደጋ መሆኑን የአካባቢው ነዋሪዎች በመናገር ላይ ናቸው። በለደወይን የተሰኘችው ከተማ በክልሉ ከፍተኛ ቁጥር ያለው ሕዝብ የሚኖርባት ነች ተብሏል። የጎርፉ አደጋ የተከሰተው በተከታታይ ዓመታት ድርቅ ምክንያት በሚሊዮን የሚቆጠሩ ሶማሊያውያን ለረሃብ በተጋለጡበትና አገሪቱ ከእስላማዊ ጽንፈኛ ቡድኖች ጋር በመዋጋት ላይ ባለችበት ወቅት ነው። አድማጮቹ ዜና የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምፅ ሬዲዮ ጣቢያ ነው። በሰው ልጅ ህይወት ላይ የታየው ግዴለሽነት አሳዛኝ ነው በሚል ባለፈው ዓመት በማሊ አንድ መንደር ውስጥ አምስት መቶ የሚሆኑ ሰዎች በአገሪቱ ጦር ኃይሎች ውስጥ ባሉ ቡድኖችና በሩሲያው ቅጥር ወታደራዊ ቡድን ዋግነር ተጨፍጭፈዋል መባሉ ምርመራ እንዲደረግበት አሜሪካ ጠይቃለች። መውራ በተባለው መንደር የተፈጸመ የተባለው ግድያ በማሊ የሽግግር መንግሥት ምርመራ እንዲደረግበት አሜሪካ መጠየቋን የሮይተርስ ዘገባ አመልክቷል። የአሜሪካ የውጭ ጉዳይ ሚኒስቴር ቃል አቀባይ ትናንት ዋሽንግተን ውስጥ እንዳሉት ባለፈው ዓመት በመውራ መንደር ውስጥ ተፈጽሟል በተባለው ጭፍጨፋ እና በሰው ልጅ ሕይወት ላይ በታየው ግዴለሽነት አሜሪካ እጅግ ደንግጣለች። የሚደረገው ምርመራም ገለልተኛ፣ የማያዳላ፣ ውጤታማ፣ ጥልቀት ያለውና ግልጽ መሆን አለበት ብላለች። አሜሪካ የተመድ የሰብአዊ መብቶች ቢሮ ባለፈው አርብ ባወጣው መግለጫ የማሊ ወታደሮችና ያልታወቁ ነጭ ተጣቂዎች የተባሉ ለአምስት ቀናት ባደረጉት ዘመቻ አምስት መቶ ሰዎችን ሳይገድሉ አልቀረም ተብለዋል። አንድ የዓይን ማኝ ሲናገር እስከ ሀያ የሚሆኑ ሰዎችን የፊጥኛ አስረው ካንበረከኩ በኋላ ረሽኗቸዋል። በጣም አሰቃቂ ነበር ብሏል። የዋግነር ቡድን በማሊ የሚያደርገው እንቅስቃሴ አሳሳቢ ነው ሲሉ ምዕራባውያን ላለፉት ሁለት ዓመታት ጥያቄ ሲያነሱ ቆይተዋል። በመፈንቅለ መንግስት ሥልጣን ላይ የወጣው የማሊ መንግስት እና ሩሲያ የዋግነር ቡድን በአገሪቱ የሚገኘው ስልጠና ለመስጠት እንጂ ቅጥር ነፍሰ ገዳይ አይደለም ብለዋል። የሴት ልጅ ግርዛትን ለማስቆም ከፍተኛ ትግል ሲያደርጉ የቆዩት ኤድና አዳን ኢስማኤል የ2023 የቴምፕልተን ሽልማት አሸናፊ ሆነዋል። በእንደ አውሮፓውያን አቆጣጠር 1937 በወቅቱ በእንግሊዝ ቁጥጥር ስር በነበረችው ሶማሌላንድ መዲና ሃርጌሳ የተወለዱት የ85 ዓመቷ ኤድና ኢስማኤል ነርስና አዋላጅ ሲሆኑ የሆስፒታልና የዩኒቨርሲቲ መስራችና የጤና አገልግሎት እንዲዳረስ የሚታትሩ እንደነበር ሽልማቱ ይፋ በሆነበት ሥነ ሥርዓት ላይ ተገልጿል። ሥራዎቻቸው በሶማሌ ላንድ የእናቶችን ሞት እንዲቀንስ አድርጓል ተብሏል። የ2023 የቴምፕልተን ሽልማት አሸናፊ በመሆናቸው 1.4 ሚሊዮን ዶላር ሽልማት እንደሚበረከትላቸው ታውቋል። የሴቶች ግርዛት ከእስልምና አስተምሮት ያፈነገጠ ነው፣ ጎጂም ነው በማለት ልምዱ እንዲቆም ያላቸውን ተጽዕኖ ሲጠቀሙ ቆይተዋል። ኤድና በተጨማሪ በሀገራቸው ሶማሌላንድ መኪና ያሽከረከሩ የመጀመሪያው ሴት ሲሆኑ የፖለቲካ ስልጣንም የጨበጡ የመጀመሪያው ሴት ናቸው። በዓለም የጤና ድርጅትም የሴቶችንና ሕፃናትን ጤና በተመለከተ አገልግለዋል። ከሽልማቱ የተወሰነውን በአሜሪካ ለሚገኘው ኤድና የማዋለጃ ሆስፒታል መሳሪያዎች መግዣ እንዲውል እንደሚያደርጉ ኤድና አስታውቀዋል። በመጨረሻም አድማጮች፣ ማንኛውንም የታይዋን ሉዓላዊነት ለመደፍጠጥ ዝግጁ እንደሆነች ቻይና ዛሬ አስታውቃለች። ከቻይና እዛቻው የመጣው አሜሪካ ለታይዋን የምታቀርበውን የመከላከያ መሳሪያዎች ሽያጭ በማፋጠን ላይ ባለችበት ወቅት ነው። በአሜሪካና በታይዋን መካከል በቅርቡ እየታየ ያለው ወታደራዊ ግንኙነት በጣም ትክክለኛ ያልሆነና አደገኛ ሙከራ ነው ሲሉ የቻይናው መከላከያ ሚኒስቴር ቃል አቀባይ ኮሎኔል ታን ኬፊ በለቀቁት የቪዲዮ መልእክት አስታውቀዋል። የቻይና ህዝብ ነጻነት ሰራዊት ወታደራዊ ስልጠናውንና ዝግጁነቱን በመቀጠል ማንኛውንም የታይዋንን ሉዓላዊነት እንዲሁም ከውጭ የሚመጣን ጣልቃ ግብነት በአስተማማኝ ለመደፍጠጥ ዝግጁ ሲሆን፣ ብሔራዊ ሉዓላዊነትንና ግዛትን በአስተማማኝ ይከላከላል ብለዋል። ቃል አቀባዩ የውጭ ጣልቃ ግብነት ያሉት አሜሪካንን የሚመለከት ነው ተብሏል። 23 ሚሊዮን ህዝብ ያላት ታይዋን ቻይና እንደ ራሷ ግዛት ነው የምትቆጥራት፣ አስፈላጊም ከሆነ በኃይል እንደምትቀላቅላት በተደጋጋሚ ይዘታለች። የቻይና የዛሬ ዛቻ አሜሪካ 500 ሚሊዮን ዶላር የሚገመት መሳሪያ ለታይዋን እንደምትሸጥና አንድ መቶ የሚሆኑ ወታደራዊ ባለሙያዎችን ወደ አገሪቱ እንደምትልክ ሪፖርቶች መግለጻቸውን ተከትሎ የመጣ ነው። አድማጮች፣ ለምሽቱ ያስኩት ዜና በዚሁ ተጠቃለዋል። ከቀሪ ዝግጅቶቻችን ጋር አብራችን ቆዩ። መልካም ምሽት። እንግዲህ ወልዴን ለሰዓቱ የዓለም ዜናዎች አመሰግናለሁ። ክቡራትና ክቡራን አድማጭ ተመልካቾቻችን የምትከታተሉት ከዋሽንግተን ዲሲው የአሜሪካ ድምፅ ራዲዮ ጣቢያ የአማርኛው ቋንቋ አገልግሎት የሚተላለፈውን ስርጭታችን ነው። ማክሰኞ መጋቢት ግንቦት 8 2015 ዓ ም የምሽቱ አስተናጋጃችሁ አሉላ ከበደ ነኝ። ሲሳይ አሸናፊና ግርማ ደገፋ የምስልና ድምፆቹን አቀናብረውልናል። የዋና አዘጋጇ ጽዮን ግርማ የቀጥታ ድምፅና ምስል አቀናባሪያችን ደግሞ ዚነብ አብዱራህማን ናት። እስከ ምሽቱ አራት ሰዓት ስርጭታችን ይቀጥላል። አሁን ቀዳሚው የዕለቱ አብይ ርዕስ ነው። የበልግ ዝናም ያስከትለው ጎርፍና የወንዞች ሙላት በኢትዮጵያ የተለያዩ ክልሎች የሚገኙ ነዋሪዎችን ማፈናቀሉን የተባበሩት መንግስታት ድርጅት የሰብአዊ እርዳታ ማስተባበሪያ ቢሮ ኦቻ አስታወቀ። በኢትዮጵያ ሜትሮሎጂ ኢንስቲትዩት የረዥም ጊዜ ትንበያና ድርቅ ክትትል ዴስክ ኃላፊ አቶ ሙሉ አለም አበራ በተጠቀሱት አካባቢዎች ያለው የበልግ ዝናም እየቀነሰ እንደሚሄድም አመልክተዋል። ሆኖም ሸበሌ ገናሌ ዳዋ አዋሽና ኦሞ ወይም ጊቤ ወንዞች መገኛቸው የክረምት ዝናብ ተጠቃሚ አካባቢዎች በመሆናቸው የወንዞቹ ሙላት ቀጣይነት ሊኖረው እንደሚችልም ስጋታቸውን አንጸባርቀዋል አዲስ ቸኮል ዝርዝሩን ይዘዋል የተባበሩት መንግስታት ድርጅት የሰብአዊ እርዳታ ማስተባበሪያ ቢሮ ወይም በምህጻሩ ኦቻ ትላንትና ባወጣው ሪፖርት የበልግ ዝናብ ያስከተለው ጎርፍና የወንዞች ሙላት በሶማሌ በኦሮሚያ በደቡብ ብሔር ብሔረሰቦችና ህዝቦች በደቡብ ምዕራብ ኢትዮጵያና በአፋር ክልሎች ነዋሪዎችን ያፈናቀለ መሆኑን ገልጿል። በሶማሌ ክልል ጎርፉ 45 ሰዎች መግደሉን የጠቀሰው ሪፖርቱ ከ35 ሺህ በላይ አባወራዎችን መፈናቀላቸውን፣ ከ23 ሺህ በላይ እንስሳት መሞታቸውን ና 99 ሺህ ሄክታር የእርሻ ማሳ መውደሙን ጠቅሷል። በደቡብ ኢትዮጵያ ብሔር ብሔረሰቦችና ህዝቦች ክልል 38 እና በኦሮሚያ ደግሞ 8 ሰዎች ሞተዋል። ሪፖርቱ አክሎም አፋር ክልል 19 ሺህ ሰዎች በጎርፉ የቀጥታ ተጎጂ መሆናቸውን፣ 9 ሺህ መፈናቀላቸውን ከኦሮሚያ ክልልም እንዲሁም 5800 ሰዎችና ከሲዳማ ከ2500 በላይ ሰዎች መፈናቀላቸውን ጠቅሰዋል። በተጨማሪም በአጠቃላይ በተጠቀሱት ክልሎች ውስጥ በሚገኙ 58 ወረዳዎች ካለፈው ነሐሴ ጀምሮ የተከሰተው የኮሌራ ወረርሽኝ 98 ሰዎችን ለሞትና 6157 ሰዎችን ለመመዳረጋቸውን ሪፖርቱ አስፍሯል። ለተፈናቃዮችም ተገቢው ገዛ እንደሚያስፈልጋቸው ተጠቅሷል። በኢትዮጵያ ሜትሮሎጂ ኢንስቲትዩት የሜትሮሎጂ ትንበያና ቅድመ ማስጠንቀቂያ ምርምር ዘርፍ ምክትል ዳይሬክተር ዶክተር አሳምኖቶ ሾመ በተጠቀሱት አካባቢዎች ያለው የበልግ ዝናብ እየቀነሰ እንደሚሄድ አመልክተዋል። ሆኖም ሸበሌ፣ ገናሌ፣ ዳዋ፣ አዋሽና ኦሞ ወይም ጊቤ ወንዞች መገኛቸው የክረምት ዝናብ ተጠቃሚ አካባቢዎች በመሆናቸው የወንዞቹ ሙላት ቀጣይነት ሊኖረው እንደሚችል ስጋታቸውን አንጸባርቀዋል። ለእነዚህ አካባቢዎች የተሰጠው ትንበያ በተለይም ለመካከለኛው የሀገራችን አካባቢዎች በክረምት ሁለት ሺ አስራ አምስት አስራ ስድስት የተሰጠው ትንበያ መደበኛ የሆነ የዝናብ መጠንና ስርጭት ይኖራቸዋሉ። በተለይም አልፎ አልፎ ከሚጠናከሩ የአየር ሁኔታ ክስተታዎች ላይ በመነሳትም ይሄ በበልግ ላይ የተስተዋለው ፍሪኩዌንት የሆነ ሄቪ ፎል በክረምቱም ሊስተዋል እንደሚችል እና በተለይም በከተሞች እና በአንዳንድ ረባዳማ በሆኑ አካባቢዎች ላይ ይሄ ቅጽበታዊ ጎርፍ የመከሰት እድሉ ከፍተኛ እንደሆነ አመላክተናል ማለት ነው። ስለዚ አልከው የአዋሽ መነሻ ከዚህ ከአዲስ አበባ ዙሪያ ከሰበታ፣ ከቱሉ ቦሎ አካባቢ ነው። ስለዚህ እነዚህ አካባቢዎች ደግሞ አሁንም በበቂ ሁኔታ ዝናብ እያገኙ ስለሆነ በቀጣይም እንግዲህ የክረምቱ የዝናብ አጀማመር መደበኛ የሆነ ፈሩን ተከትሎ ሊጀምርም ስለሚችል ከዛ ጋር ተያይዞ እንግዲህ የወንዞች ውሃ ያገኛሉ ማለት በበቂ ሁኔታ ውሃ ሊያገኙ ስለሚችሉ ስለዚህ ወንዞችና ተፋሶች ደግሞ የራሳቸው የሆነ ውሃ የሚይዙበት አቅም ስላለ ያ ከአቅማቸው በላይ በሚሆንበት ጊዜ ወደ አውትፕሎ ተቀይሮ ሪቨራይን ፍለድ የመከሰት እድልም ሊኖር ይችላል ማለት ነው። አጠቃላይ ግን የበልጉ ዝናብም በተዳከመ ሁኔታ እስከ ግንቦት ሰላሳ ድረስ ቀጣይነት ይኖሯል። ከዛ ደግሞ የክረምቱ በምናይበት ጊዜ መደበኛ የሆነ የዝናብ መጠንና ስርጭት በተለይ በመካከለኛው የሀገራችን አካባቢዎች ላይ እንደሚኖር ነው ማለት ነው። ወደ አንድ መቶ ሰባ ሺ ተፈናቃዮችን ለመርዳት የሚያስችል የ የሰማንያ ስድስት ሚሊዮን ዶላር እርዳታ መጠየቁን ያመለከተው የኦቻ ሪፖርት ይሁንና ከዚህ ሪፖርት ዝግጅት በኋላ በሸበሌ ዞን የጎርፍ መጥለቅለቅ የደረሰው ጉዳትና የተጎጂዎች ቁጥር ማሻከብ የሚያስፈልገውን የገንዘብ መጠንም እንዳናረው ጠቁሟል። ለአሜሪካ ድምጽ ሬዲዮ አዲስ ቸኮል ከድሬዳዋ። አመሰግናለሁ አዲስ ክብራትና ክብራን አድማጭ ተመልካቾቻችን ተከታዩ የመጽሔት ርዕስ ደግሞ ኢትዮጵያ የሱዳኑን ግጭት ሸሽተው ወደ ግዛቷ በመግባት ላይ ለሚገኙ ስደተኞች የመጠለያ ጣቢያ ለማቋቋም እየሰራች መሆኗን የስደተኞችና ከስደት ተመላሾች አገልግሎት ለአሜሪካ ድምጽ ገልጧል። የተቋሙ የኮሚኒኬሽንና የውጭ ግንኙነት ዲሬክተር አቶ በአካል ንጉሴ በሰጡት ቃለ ምልልስ እስካሁን ድረስ ከሱዳን ተፈናቅለው ወደ ኢትዮጵያ ከገቡት ሰዎች መካከል 3200 ጥገኝነት ጠያቄዎች መመዝገባቸውን ተናግረዋል። ከነኚህ ጥገኝነት ጠያቄዎች ውስጥ በአማራ ክልል መተማ አካባቢ የመጠለያ ጣቢያ ለማቋቋም የቦታ ጥናት መደረጉንም ዲሬክተሩ ጨምረው ገልጠዋል። ገብረ ሚካኤል ገብረ ምድን ነው የተከታተለው። የኢትዮጵያ የስደተኞችና ከስደት ተመላሾች አገልግሎት የኮሚኒኬሽንና የውጭ ግንኙነት ዲሬክተር አቶ በአካል ንጉሴ ለአሜሪካ ድምፅ በሰጡት ቃለ መጠይቅ የሱዳኑን ግጭት ሸሽተው ወደ ኢትዮጵያ እየገቡ ካሉት ሰዎች መካከል በተባበሩት መንግስታት የስደተኞች ጉዳይ ከፍተኛ ኮሚሽነር ስር ከለላ የሚደረግላቸው ስደተኞችና ጥገኝነት ጠያቂዎች እንደሚገኙባቸው ገልጿል። እስካሁን ባለው በእኛ በኩል ወደ ሶስት ሺ ሁለት መቶ አካባቢ ሰዎች ወደ ኢትዮጵያ ገብተው የመጀመሪያ ደረጃ ምዝገባ ተደርጎላቸዋል። ሰላሳ አርባ የሚሆኑ ኢትዮጵያውያን ተመላሾችም አሉ። ከነዚ ውስጥ የሱዳን በነበረው ሁኔታ ወደ ወደ ኢትዮጵያ የገቡት የተለያዩ ሀገር ዜጎች አሉ። የተለያዩ የዓለም አቀፍ ድርጅት ሰራተኞች አሉ። የተለያየ ሚና የነበራቸው እዛ የነበሩ አካላት አሉ። ከነዛ ውስጥ እኛ በዋናነት የሚመለከተን ኢትዮጵያ ጥገኝነት እንድትሰጣቸው ያመለከቱና ጥገኝነት ጠይቀው የስደተኝነት እውቅና አግኝተው መኖር የሚፈልጉ ወይም በሱዳን ጥገኝነት ጠያቄ የነበሩና ወደ ሀገራቸው መመለስ የሚፈልጉትን ነው። የእኛ መስሪያ ቤት በዋናነት የሚመለከተው ለእነዚህ ስደተኞችና ጥገኝነት ጠያቄዎች በአማራና በቤኒሻንጉል ጉሙዝ ክልሎች ጊዜያዊ የማቆያ ማዕከላት እንደተገነቡላቸው የተናገሩት አቶ በአካል ንጉሴ በዘላቂነት የሚኖሩባቸውን መጠለያዎች ለማቋቋም አስፈላጊው ስራ እየተሰራ እንደሆነ አስታውቀዋል። ከተባበሩት መንግስታትና ከሚመለከታቸው ሌሎች አጋር አካላት ጋር በመሆን ምዝገባ ተደርጎ ለእነሱ አንደኛ የቀበላ ማዕከል ተዘጋጅቶ እዛ ቀበላ ይደረጋል። ትራንዚሽናል ሴንተር ተገንብቷል፣ ጊዜያዊ ማቆያ ማዕከል ማለት ነው። ከዛ በተጨማሪም ለጥገኝነት ጠያቂዎቹ በኢትዮጵያ እንደሚቆዩ እና ተጨማሪ እንደዛ አይነት ፍላጎትም እንዳለ በአሰስመንት ስለተደረሰበት መተማ አካባቢ በአማራ ክልል የ ስደተኛ ማዕከል ለማቋቋም የሚያስችል የቦታ ጥናት ተደርጎ ተለይቶ ጥያቄ ቀርቦ ቦታውም በመፈቀድ ሂደት ላይ ነው ያለው። በኩርሙክ በኩልም በቤኒሻንጉል በኩል እንደዚሁ ቁጥሩ የመተማን ያክል ባይሆንም የሚገቡ አሉ። በዛ የተነሳ እዛም የመቀበያ ማዕከልና ማቆያ ማዕከል ተዘጋጅቶ አስፈላጊው ስራ እየተከናወነ ነው። ኢትዮጵያ ከሱዳን በመግባት ላይ ለሚገኙ ስደተኞች ድጋፍ በማድረግ ላይ እንዳለች አቶ በአካል ጠቅሰው ከዓለም አቀፉ ማህበረሰብ እየቀረበ ያለው እገዛ ግን በቂ እንዳልሆነ አመልክተዋል። ኢትዮጵያ እንደ ሀገር የሚጠበቅባት ጥገኝነት ጠያቄዎች ሲመጥ አስፈላጊውን ሂደት ተከትሎ ምዝገባ የማድረግ እውቅና የመስጠትና ለእነዚህ ጥገኝነት ጠያቄዎች ከለላ መስጠት ነው። ከዚህ ባለፈ ለእነዚህ ጥገኝነት ጠያቄዎችና ና ስደተኞች ሰብአዊ እርዳታ ማድረግ ሆነ ሌሎች ተያያዥነት ያላቸውን ድጋፎች ማድረግ የዓለም አቀፉ ማህበረሰብ ግዴታ ነው። በአጠቃላይ ስናየው እየተደረገ ያለው ድጋፍ በቂ አይደለም። በቂ አይደለም ብቻ ሳይሆን በጣም ዝቅተኛ ነው። ስለዚህ ይሄ በጊዜ ሂደት እንዲስተካከል እና ቅርጽ እንዲይዝ እንፈልጋለን። ከአለም አቀፉ ማህበረሰብ በጣም የተሻለና ሰዎቹን በትክክል ሊያኖር የሚችል ድጋፍ እንጠብቃለን። ከዚህ በተጨማሪም የተለያዩ አጋር አካላት ቦታዎቹ ላይ በመገኘት የተለመደውን ስደተኛ የሚደረጉ ድጋፎችን እንዲያደርጉ ኤክስፔክት እናደርጋለን። የሱዳኑን ግጭት ሸሽተው ወደ ኢትዮጵያ እየገቡ ያሉት ሰዎች ብዛት ከ18,000 በላይ መድረሱን የተባበሩት መንግስታት ድርጅት የሰብአዊ እርዳታ ማስተባበሪያ ቢሮ ዩኤንኦቻ ማስታወቁን መዘገባችን ይታወሳል። ለአሜሪካ ድምፅ ገብረ ሚካኤል ገብረ መድህን አዲስ አበባ አመሰግናለሁ ገብረ ሚካኤል። ክቡራትና ክቡራን አድማጭ ተመልካቾቻችን ተከታዩም ከዚሁ ርዕሰ ጉዳይ ጋር ያቆየናል። ባለፈው ወር የተቀሰቀሰው የሱዳን ግጭት ተሸሽተው በኢትዮጵያ የድንበር ከተማ በመተማ በኩል ብቻ ከ2400 በላይ ፍልሰተኞች እንደገቡና ከእነርሱም የሚበዙት ኢትዮጵያውያን እንደሆኑ የተባበሩት መንግስታት ድርጅት የሰብአዊ እርዳታ ማስተባበሪያ ቢሮ ኦቻ አስታውቋል። የዓለም አቀፉ የፍልሰት ድርጅት አይኦምን በበኩሉ እስካሁን ከሱዳን ወደ ኢትዮጵያ የገቡ የ66 አገሮች ዜጎች መመዝገቡንና በሁለት መዳረሻዎች ላይ ድጋፍ እያደረገ እንደሚገኝ አመልክቷል። ፍልሰተኞቹ በብዛት የሚገኙባትን መተማ ከተማን የሚያካትተው የምዕራብ ጎንደር ዞን ዋና አስተዳዳሪ ቢክስ ወርቄ በሰጡት አስተያየት በድጋፍ አቅርቦት በኩል ያሉ እጥረቶችን ለመፍታት ከሚመለከታቸው አካላት ጋር እየተነጋገሩ መሆኑን አብራርተዋል። የተባበሩት መንግስታት ድርጅት የሰብአዊ እርዳታ ማስተባበሪያ ቢሮም ትላንት ባወጣው ሪፖርቱ ለፍልሰተኞች ተገቢውን ድጋፍ ለማቅረብ ለጋሽ አካላት እጃቸውን እንዲዘረጉ ሲል ተማጽኗል። ኬኔዲ አባተ ይዞታል። የተባበሩት መንግስታት የሰብአዊ ጉዳዮች ማስተባበሪያ ቢሮ ኦቻ በሱዳን ከወር በላይ የቆየው ውጊያ በኢትዮጵያ ላይ እያሳደረ ያለውን ተጽዕኖ አስመልክቶ ባወጣው የሁኔታ ሪፖርት ፍልሰተኞች በአራት መስመሮች ወደ ኢትዮጵያ በመግባት ላይ እንደሆኑ አመልክቷል። ባለፉት ሳምንታት ውስጥ በመቶዎች የሚቆጠሩ ሰዎች በግጭት ከምትናጠው ሱዳን በየቀኑ እየሸሹ ወደ ኢትዮጵያ በመግባት ላይ መሆናቸውን የገለጸው የማስተባበሪያ ቢሮው ዋናው የፍልሰተኞች መዳረሻ በሆነው በአማራ ክልል በመተማ በኩል ብቻ እስካሁን ከ24 ከመቶ በላይ ሰዎች ገብተው መመዝገባቸውን በሪፖርቱ አስፍሯል። ከነዚህም የሚበዙት ኢትዮጵያውያን እንደሆኑ ጠቁሟል። ዓለም አቀፉ የፍልሰት ድርጅት ኢኦኤም ከአራቱ የፍልሰተኞች የመግቢያ መስመሮች መካከል በሁለቱ ስፍራዎች በመገኘት ድጋፍ እያደረገ መሆኑን ለአሜሪካ ድምጽ የገለጹት የድርጅቱ የኢትዮጵያ ቃል አቀባይ ኬይ ቪራይ እስካሁን የ66 ሀገራት ዜጎች መመዝገባቸውን ተናግረዋል። እንደ አይኦኤም በአሁኑ ወቅት በሁለቱ ስፍራዎች እንገኛለን። አንዱ እስካሁን ከሀያ ሺህ በላይ ሰዎች የገቡበት መተማ ነው። እነዚህም የስልሳ ስድስት ሀገራት ዜጎች ናቸው። አብዛኛው ኢትዮጵያውያን ሲሆኑ የሱዳን፣ የኤርትራ፣ የተርኪ እና የሶማሊያ ዜጎች ደግሞ ተከታዩን ቁጥር ይይዛሉ። ሌላው የምንገኝበት ደግሞ ኩሙሩክ ሲሆን በመተከል ዞን አልመሃል በኩል ደግሞ ከአምስት ሺህ በላይ ሰዎች ወደ ኢትዮጵያ ስለመግባታቸው በስፍራው ከሚገኙ አጋሮቻችን ሪፖርት ደርሶናል። ነገር ግን በደህንነት ስጋት ምክንያት በቦታው መድረስ አልቻልንም። የተመድ የሰብአዊ ጉዳዮች ማስተባበሪያ ቢሮም እንዲሁ በአካባቢው ካለው የጸጥታ ችግር ጋር በተያያዘ ወደ አልማሃል የመጓዝ ገደብ በመጣሉ በስፍራው የሚገኙ ፍልሰተኞች እስካሁን ምንም አይነት ድጋፍ እንዳልቀረበላቸው ገልጿል። በአንጻሩ በሌሎች ስፍራዎች ለሚገኙ ፍልሰተኞች የምግብ፣ የውሃ፣ የመጠለያና ሌሎች አገልግሎቶች በአጋር አካላት በኩል እየቀረቡ እንደሚገኙ በትናንት ሪፖርቱ የገለጸው የማስተ መተባበሪያ ቢሮው ከሱዳን የተፈናቀሉ ፍልሰተኞች በብዛት ከሚገኙበት ከመተማ ከተማ ከ8500 በላይ ኢትዮጵያውያንና ከ1200 በላይ የሶስተኛ ሀገር ዜጎች ወደ አዲስ አበባ መዘዋወራቸውንም ገልጿል። አሁን በስፍራው ይገኛሉ ላላቸው ከ10000 በላይ ፍልሰተኞች በጤና ሚኒስቴር በኩል የሚሰጠውን የሕክምና አገልግሎት ጨምሮ ሌሎችም መሰረታዊ አገልግሎቶች እየተሰጡ መሆናቸውን ያብራራው ኦቻ፣ ሆኖም እጥረት መኖሩን አልሸሸገም። ለዚህም ከለጋሽ አካላት ተጨማሪ ድጋፍ እንደሚያስፈልግ አመልክቷል። ብዙዎቹ ፍልሰተኞች የሚገኙበት መተማ ከተማን የሚያካትተው የምዕራብ ጎንደር ዞን ዋና አስተዳዳሪ ቢክስ ወርቄ በሰጡን አስተያየት ከፌዴራል ጀምሮ እስከ አካባቢው አስተዳደር ልዩ ልዩ ኮሚቴዎች ተዋቅረው ፍልሰተኞችን እያስተናገዱ እንደሚገኙ ገልጸዋል። በድጋፍ አቅርቦት በኩል ያሉ እጥረቶችን ለመፍታት ከሚመለከታቸው ጋራ በመነጋገር እንደሚሰሩ አመልክተዋል። ከችግሩ አሳሳቢነት አኳያ በቂ ድጋፍ እየቀረበ ነው ማለት አይቻልም። ግን ደግሞ በዚህ ሂደት ውስጥ የተለያዩ ረች ድርጅቶች ተሳትፎ አድርገዋል፣ ሙሉ አቅማቸውን አልተጠቀሙም። ከአንዱ ረች ድርጅት አንዱ የተለየ ገጽታ አለው። ለምሳሌ በዚህ ሂደት ውስጥ አይኦኤም፣ የኢትዮጵያ ቀይ መስቀል ድርጅት እና የዓለም አቀፉ ቀይ መስቀል ድርጅት ወስደ ስትመለከት ጥሩ የሆነ አክቲቪቲ ያላቸው ናቸው። በጣም ጥሩ የሆነ ሸልተር በማዘጋጀት የምግብ አቅርቦት በማዘጋጀት የጤና ፋሲሊቲዎችን በመምራት አጠቃላይ ሁኔታውን ወስደህ ስትመለከት እነዚህ ድርጅቶች የተሻሉ እንቅስቃሴ ነው ያላቸው ማለት ነው። የኦቻ አይነት ይህንን የአጠቃላይ ሪፊዩጅ የስደተኞች ጉዳይ ኮንሰርን የሚያደርጋቸው አቀፍ ድርጅቶች ደግሞ አሉ። ይመጣሉ፣ ያሉ፣ ይገመግማሉ። ወደ ተግባር አክቲቭ የሆነ የሪፊዩጅ ካምፕ አዘጋጅቶ በዚያ ላይ ዜጋውን እንቅስቃሴ እንዲያደርግ በማድረግ በኩል ትንሽ ውስን እነቶች አሉ። ይህንን እንዳልኩ በአይሲፒ ኮሚቴው እየገመገምን አሁን የማስተካከል ስራ እየሰራ ያለ ነው ማለት ነው። ፍልሰተኞች ከሱዳን ወደ ኢትዮጵያ የሚገቡባቸው አቅጣጫዎች አራት መድረሳቸውን እና አጠቃላይ የፍልሰተኞች ቁጥር እየጨመረ መቀጠሉን የኦቻ ሪፖርት ያመለክታል። በመተማ በኩል ግን ሰሞኑን የሚገቡ ፍልሰተኞች ቁጥር መቀነስ ማሳየቱን አቶ ቢክስ ወርቄ ተናግረዋል። አሁን ሰሞኑን የሚያሳየው የመቀነስ ሁኔታ ነው እያሳየ ያለው ምክንያቱ ግልጽ ባይሆንም አሁን እየቀነሰ ነው መቀነሱ ነው የሚያሳየው። የዓለም አቀፉ የፍልሰት ድርጅት የኢትዮጵያ ቢሮ ቃል አቀባይ ከኤቪራይ ደግሞ ዜጎቻቸውን ከሱዳን በማስወጣቱ ሂደት ላይ ከልዩ ልዩ ሀገራት የሚቀርበው የእርዳታ ጥሪ መቀነሱን ተናግረዋል። እንደ መጀመሪያዎቹ ጥቂት ሳምንታት አይደለም ጥያቄ የሚቀርበው ምክንያቱም አብዛኛው እየመጡ ያሉት ሰዎች ኢትዮጵያውያን ናቸው። ነገር ግን አሁንም አልፎ አልፎ ጥያቄዎች ይቀርቡልናል። በአጎራባች ሀገራት የሚገኙ የሱዳን ፍልሰተኞችን ለመደገፍ የተመድ ተቋማትን ጨምሮ የተለያዩ አጋር አካላት በጋራ ተጣምረው ለመስራት መዘጋጀታቸውን ይፋ ያደረገው የተመድ የሰብዓዊ ጉዳዮች ማስተባበሪያ ቢሮ ለዚህም 445 ሚሊዮን ዶላር ያስፈልጋል ብሏል። ከዚህም ውስጥ 76.9 ሚሊዮን ዶላር የሚሆነው በኢትዮጵያ ለስደተኞች ምላሽ ስራ የሚያስፈልግ እንደሆነ አመልክቷል። ለአሜሪካ ድምጽ ኬኔዲ አባተ አዲስ አበባ። ክብራን አመሰግናለሁ ኬኔዲ። ክብራትና ክብራን አድማጭ ተመልካቾቻችን የምትከታተሉት ከዋሽንግተን ዲሲ የአሜሪካ ድምጽ ራዲዮ ጣቢያ የአማርኛው ቋንቋ አገልግሎት የሚተላለፈውን ስርጭታችንን ነው። ስርጭታችን እስከ ምሽቱ አራት ሰዓት ይቀጥላል። አሁን ተከታዩ ወደ ሲዳማ የሚወስደን ዘገባ ነው። የሲዳማ ክልል ጠቅላይ አቃቢ ሕግ የክልሉ ኢንቨስትመንት ኮሚሽነርና የሐዋሳ ከተማ አስተዳደር የፋይናንስ ኃላፊዎችን ጨምሮ 136 አመራሮችና ባለሙያዎች በሙስና ወንጀል መከሰሳቸውን አስታወቀ። ክስ ከተመሠረተባቸው መካከል 72ቱ ከአንድ እስከ 11 ዓመት በሚደርስ እስራት እንዲቀጡ ፍርድ ቤት ውሳኔ ማስተላለፉን ጠቅላይ አቃቤ ሕጉ ገልጧል። በሙስናና ብልሹ አሰራር በህግ እንዲጠየቁ የተለዩት አምስት መቶ አምስት አመራሮችና ባለሙያዎች ሲሆኑ መዝብረዋል የተባሉትን ስልሳ ሚሊዮን ብር ተመላሽ ማድረጉን የሲዳማ ክልል ዋና ጠቅላይ አቃቤ ሕግ አቶ ማሩ አስታውቀዋል። የሐዋሳው ዘጋቢያችን ዮናታን ዘብዴዎስ የጠበቃ አስተያየት አካቶ ተጨማሪ ዘገባ ይዘዋል። የሲዳማ ክልል ጠቅላይ አቃቤ ሕግ አቶ ማቶ ማሩ ትናንት ሰኞ ግንቦት ሰባት ቀን 2015 ዓ ማምሻውን በሰጡት መግለጫ በክልሉ ሙስና እና ብልሹ አሰራርን ለመከላከል በተደረገ እንቅስቃሴ ውጤት መገኘቱን ተናግሯል። የተገኘው ውጤት ብለን ዛሬ እዚህ ይፋ የምናደርገው በተለይ በ265 መዝገቦች አደራጅተን ምርመራና የክስ ሂደት የቀጠለበት ሁኔታ ነው ያለው። በተለይ ከ265 መዝገቦች 72 መዝገቦች ላይ በፍርድ ቤት ተከራክረን ውሳኔ ተሰጥቶባቸዋል ማለት ነው። በእነዚህ ውሳኔዎች ዝቅተኛው ከ ከአንድ አመት እስከ 11 አመት ቅጣት ግለሰቦቹ ተጠያቂ እንዲሆኑና እንዲሆኑ ተደርጎ ማረሚያ ቤት ይገኛሉ ማለት ነው። አጠቃላይ በምርመራ ሂደት 505 ሰዎች እንዲጠይቁ ለይተን ከነዚህ ውስጥ ቅድም እንዳነሳሁት 136 ሰዎች ላይ የፍርድ ቤት ውሳኔ ተሰጥቷል ማለት ነው። የሌብነትና የምዝበራ ወንጀል የተፈጸመው ለኢንቨስትመንት በሚል መሬት በመቀራመት የፋይናንስ ስርዓትን በመጣስ በመንግስት ቤቶች አስተዳደር፣ በገቢ ግብርና ሐሰተኛ የትምህርት ማስረጃዎችን በማዘጋጀት እንደሆነ ጠቅላይ አቃቤ ሕግ አብራርቷል። በሙስና ወንጀልና በብልሹ አሰራር ለተጠየቁ ሁለት ደንበኞቻቸው ጥብቅና መቆማቸውን የተናገሩት አቶ አለማየው አየለም አንዱ ደንበኛቸው ምርመራ የተጣራበት እንደሚገኝ ገልጸው ሶስት ዓመት ከስድስት ወር እና ሰባት ሺህ ብር ቅጣት ለተፈረደበት ሌላ ደንበኛቸው ይግባኝ የጠየቃቸውን ለአሜሪካ ድምፅ በስልክ ተናግሯል። ከአመራሮቹ አሁን እንደተባለ ውሳኔ የተሰጠባቸውን ስሉ ሰምቻ ያለሁኝ፣ ግን ውሳኔ የተሰጠበት እኔ አንድ ደንበኛ ነው ያለኝ፣ ከሀዋሳ ከተማ። እሱም ያው ውሳኔው ገና በይግባኝ ፔንዲንግ ስለሆነ እንትን ማለት አልችልም። እርግጥ የአንድ አመራር ነው ያለኝ። ያኛው ወደ ከፍተኛ ፍርድ ቤት ውሳኔ ተወስኖበት ይግባኝ ጠይቀን ያለንበት እንትን ነው ያለው። ከዛ ውጭ ግን አንድ ከአንድ ወረዳ ከጤና ጽህፈት ቤት ሌላ ደንበኛ ያለኝ እሱ ገና ውሳኔ ያልተገኘ በማስረጃ ደረጃ ላይ ያለ በሂደት ላይ ያለ መዝገብ ነው ያለው። አንዱ ከማዘጋጃ የመሬት አሰጣት ጋር የተያዘ አለ። ሌላኛው ከአሰራር ጋር የመንግስትን ስልጣን አላግባብ መጠቀኝ የሚል ክስ የቀረበበት ነው። የቁጥጥር እና ክትትል ስራው በክልሉ መንግስት በተቋቋመው ኮሚቴ መከናወኑ የተናገሩት ጠቅላይ አቃቤ ሕጉም በሂደቱ ከህዝብ 118 ጥቆማዎችን መቀበላቸውና የህብረተሰቡ ተሳትፎ የጎላ ሚና መጫወቱን አስረድተዋል። ከህብረተሰቡ የተሰጡት ጥቆማዎችን በምርመራ መለየታቸውን የጠቀሱት የክልሉ ጠቅላይ አቃቤ ሕግ መሬትን ጨምሮ የተመዘበረ የህዝብ ሀብትን ለማስመለስ በተደረገ ጥረት ውጤት መመዝገቡን ገልጿል። ከዚህ አንጻር በአጠቃላይ በዚህ በሶስት ወር ከተሰሩ ስራዎች በክስ እና በምርመራ ሂደት ውስጥ ዘጠኝ ሚሊዮን ብር እንዲመለስ ተደርጓል። ከዚህ ጋር ተያይዞ የተመለሰው ገንዘብ ከሀምሳ ሚሊዮን ብር በላይ እንዲመለስ ተደርጓል ማለት ነው። ይህ ማለት የተመዘበረ ሀብት እንዲመለስ የተደረገበት ሁኔታ ነው ያለው። በአጠቃላይ ከስልሳ ሚሊዮን ብር በላይ የተመዘበረ ሀብት እንዲመለስ በዚህ ኮሚቴ ከንቅናቄ በኋላ በተሰሩ ስራዎች ማግኘት ችለናል ማለት ነው። በሐዋሳ፣ በይርጋለም፣ በለኩና ሆኮ ከተሞች በህገወጥ መንገድ ለግለሰቦች ተላልፎ የነበረም ከአምስት ሄክታር በላይ መሬት ወደ መሬት ባንክ እንዲገባ ተደርጓል ብሏል። ይህንን ለይተን ወደ መሬት ባንክ እንዲመለስ ያደረግነው አጠቃላይ አምስት ነጥብ ሁለት ሄክታር መሬት ነው የሚሆነው ቅጥርን በተመለከተ ቅጥርን ሐሰተኛ ሰነዶች ከማዘጋጀት አንጻር በከፍተኛ ሁኔታ በከፍተኛ ጥረት የተሰራ ሲሆን ቅጥርን የማገድ ስራ ሰርተናል። በስዳማ ክልል ከሚንቀሳቀሱ ተፎካካሪ የፖለቲካ ፓርቲዎች ውስጥ አንዳንዶቹ እስከ ቅርብ ጊዜ ድረስ ባወጧቸው መግለጫዎች በክልሉ ሙስናና ብልሹ አሰራር ተንሰራፍተዋል ሲሉ በገዢው ፓርቲና በመንግስት ላይ ወቀሳና ትችት ያቀርባሉ። የክልሉ ጠቅላይ አቃቢ ሕግ አቶ ማተ መረጃና ማስረጃ ቀርቦበት በህግ የማይጠየቅ አካል እንደማይኖር ረጋግጧል። ምንድነው በአጠቃላይ መረጃ ያላቸው በመረጃ የተደገፈ ጥቆማ የመጣ ወይም በእኛ ጥረትና በእኛ ምርመራ የተገኘ መረጃ መሰረት አድርገን ስንመለከት፣ አንድም ግለሰብ በኃላፊ ደረጃ ወይም በከፍተኛ ኃላፊዎች ደረጃ ይሄ ነው የሚባል የቀረ ግለሰብ የለም ቶታሊ ማለት ነው። ምክንያቱም ለምሳሌ ለአብነት በክልል ደረጃ በኮሚሽን ደረጃ ማለት ቢሮ የሚመሩ ሰዎች አሁን ማረሚያ ቤት የሚገኙበት ሁኔታ አለ። ለምሳሌ ኢንቨስትመንት ኮሚሽነሩ በአሁኑ ወቅት በ193 መዝገቦች ክሳቸው የታየው የሚገኙት የቀሪዎቹ የ339 አመራሮችና ባለሙያዎች ጉዳይ በፍርድ ሂደት ላይ መሆኑን ያስታወቁት ጠቅላይ አቃቢ ህጉም በሙስናና ብልሹ አሰራር የተሳተፉ ባለስልጣናትን በህግ የመጠየቁ ተግባር ተጠናክሮም እንደሚቀጥል ማመላክቷል። ለአሜሪካ ድምፅ ራዲዮም ዮናታን ዘብዲዎስ ሐዋሳም። አመሰግናለሁ ዮናታን። ክብራትና ክብራን አድማጭ ተመልካቾቻችን አሁን ደግሞ ወደ ዓለም አቀፍ ዘገባዎች ነው የምንሻገረው። ወደ ቱርክም ይወስደናል። ቱርክ አሸናፊው ካልተለየበት የእሁዱ ፕሬዚዳንታዊ ምርጫ በኋላ በሚቀጥለው እሁድ ሌላ የማጣሪያ ፕሬዚዳንታዊ ምርጫ ለማካሄድ ተዘጋጅታለች። ይሁን እንጂ የአሸናፊነቱን ድምፅ ለማግኘት ጥቂት የጎደላቸው ስልጣን ላይ የሚገኙት ፕሬዚዳንት ረችብ ታይብ ኤርዶዋን አብላጫውን የምክር ቤት መቀመጫ የመቆናጠጥ ድጋፍ ያላቸው ይመስላል። ዶሪና ጆንስ ከኢስታንቡል ተከታዩን ዘገባ አድርሳናለች። ደረጀ ደስታ እንደሚከተለው ያቀርበዋል። ስልጣን ላይ ያሉት ፕሬዝደንት ረጂብ ጣይብ ኤርዶዋን እሁድ ሊካሄድ የሚችለውን የማጣሪያ ምርጫ ሳይኖርባቸው አብላጫውን የምክር ቤት መቀመጫ ለማግኘት የሚያስችላቸውን የአሸናፊነት ድምፅ ለማግኘት ጥቂት የጎደላቸው ቢሆንም ለብዙዎቹ የኤርዶዋን ደጋፊዎች የእሁዱ ምርጫ የደስታቸው ምክንያት ይሆናቸው ነበር። የእሳቸው ተፎካካሪ ከማል ክሊች ዳሮግሉ በብዙ የህዝብ አስተያየት መቀበያዎች ካሻቀበው የዋጋ ግሽበት የኑሮ ውድነት ቀውስና ለርዕደ መሬቱ ምላሽ አሳይተውታል ከተባለው ግዴለሽነት ጋር ተዳምሮ ግንባር ቀደም ሆነው በሰፊው እንደሚመሩ ተነግሯቸው ነበር። በቅድመ ምርጫ ውጤቶች ግን በአራት ከመቶ ከኤርዶዋን በስተኋላ ሆነው ተገኝተዋል። በአንድ ወቅት የኤርዶዋን ጠንካራ ድጋፍ መሆኑ በሚታወቅበት የኢስታንቡል ኡስኩዳር አውራጃ አሁን የምርጫ ተቃዋሚዎች እየተበራከቱ ይታያሉ። ከማል ክሊቺዳግሮም በሰፊው የምርጫ ቅንጅት ዘመቻቸው ጋር ኢላማ ካደረጓቸው ቦታዎች አንዱ ይህ አካባቢ ነበር። ከመራጮቹ የተገኘው አስተያየት የተደባለቀ ነው። በመጀመሪያ ስማቸው ብቻ መጠራት የመረጡት መርቬ እንዲህ ይላሉ አስተሳሰብ አለ። ሁልጊዜም ይህንን ሀገር የሚያድኑት እሳቸው እንደሆኑ ተደርጎ ይታመናል። እናት ሀገራቸውን ያድናሉ። የአመክንዮ ሁልጊዜም አለ። ያንን አስተሳሰብ በመጠኑም ቢሆን መስበር እፈልጋለሁ። አይምሯችንን ክፍት ማድረግ ይኖርብናል። ለውጥ ጥሩ ነው። ሰዎች ግን ያለሳቸው መንገድ አይኖርም፣ ድልድይ አይኖርም፣ ዜጎች ይራባሉ ብለው ያምናሉ። የኡስኩዳር ነዋሪ የሆኑት እስማኤል እና ሌሎች ለምግባቸው ምናልባትም ሌላ ተጨማሪ ጥሬ ገንዘብ ለማግኘት አሳ ያጠምዳሉ። የሚሆነውን ለመወሰን አሁንም ወደ እሁዱ ምርጫ እንደሚሄድ እስማኤል ይናገራል። ይህን አልጠበቅንም። እውነቱን በግልጽ ለመናገር ለውጥ እንደሚመጣ ተስፋ ነበረን፣ ግን ይኸው አሁን ምንም ለውጥ አልመጣም። ስለዚህ በጣም ተደናግጠናል። ውጤቱን ማመን አልፈልግም። ሌላኛው የኡስኮዳር ነዋሪ የእስማኤል ጓደኛ ሴም ውጤቱ እንዳልገረማቸው ገልጸው በሁለተኛው ፕሬዚደንታዊ የማጣሪያ ምርጫ ምን ሊከሰት እንደሚችል የጨነቃቸው መሆኑን ግን ይናገራሉ። ትልቁ ዓሣ ትንሹን ዓሣ እንደገና አውጦታል። ያን ያህል ቀላል ነው። ሁለተኛው ዙር የማንወደው ነገር ነው። ሰዎች ግን ዝግጁ ናቸው። ለነገሩ ሌላ ስም ሊያደርጉ ይችላሉ። በእሁዱ ምርጫ መራጮች ለምክር ቤት አባላትም ምርጫ ድምፅ ሰጥተዋል። የኤርዶዋን ጥምረት አብላጫውን የምክር ቤቱ መቀመጫዎች እንደሚያገኝም ተንብየዋል። ይህ ተንታኞች እንደሚሉት ኤርዶዋን እንደ ኤሮፓ አቆጣጠር በመጪው ግንቦት 28 በሚደረገው የፕሬዝደንታዊ ማጣሪያ ምርጫ ወሳኝነት ይኖረዋል። የፖለቲካ ተንታኛ ሴዘን ኦኔይ ይህን ሲገልጹ ምክንያቱም ፕሬዝዳንቱና ምክር ቤቱ በአንድ አቅጣጫ እንዲሰለፉ እንፈልጋለን። ያ እርግጥ ነው ለተቃዋሚዎች የግድ ወሳኝ ሲሆን፣ ኤርዶዋንን ለሚወክሉት ደግሞ አዎንታዊ ነገር ነው። የፖለቲካው ድጋፍ ወደ ኤርዶዋን የሚያዘነብል በመሰለበት ወቅት ክሊች ዳግሮል በመጪዎቹ የምርጫ ዘመቻዎች ትልቅ የፖለቲካ አቀበት ይጠብቃቸዋል። ደረጀ ደስታን ለዘገባው አመሰግናለሁ። ክብራትና ክብራን አድማጭ ተመልካቾቻችን የመጽሔቱ የመጨረሻ ርዕስ ደግሞ ወደ ዩክሬን ነው የሚያሻግረን። ከቀያቸው በኃይል እንዲፈናቀሉ ተደርገው ወደ ሩሲያ በሚወሰዱ በአስር ሺዎች የሚቆጠሩ የዩክሬን ሕፃናት ጉዳይ ዙሪያ እርምጃ እንዲወሰድ ሲሉ የመብት ተሟጋች ቡድኖች እየጠየቁ ነው። ለአንዳንድ የዩክሬን ቤተሰቦች ግን ይህ አይነቱ ክስ በጦርነቱ ውስጥ ሕይወታቸውን ለማትረፍ ከሚያልፉባቸው በርካታ ውስብስብ ጥቃቶች አንዱ ብቻ ነው። የአሜሪካ ድምጿ ሄዘር መርዶክ ከዩክሬኗ ዋና ከተማ ኪየቭ ያደረሰችንን ዘገባ ስምንሽ የቆየ እንደሚከተለው ታቀርበዋለች። እንደ አውሮፓውያን አቆጣጠር በየካቲት 2022 ዓ ሩሲያ በዩክሬን ካርኪቭ ግዛት ውስጥ የምትገኘውንና ኢሪና ግሪንቼንኮ የምትኖርበትን ከተማ ምሽቱን ተቆጣጠረች። ግሪንቼንኮ ሁኔታውን ስታስታውስ ከእንቅልፋችን ስንነቃ በሩሲያ ኃላፊነት ስር ነበር ትላለች። ጦርነቱ ቀጠለ። የሩሲያ ባለሥልጣናትም ሕፃናት በፀሐይ መጫወትና መማር ወደሚችሉበት ቦታ እንደሚወሰዱ ለወላጆቻቸው ነገሯቸው። ግሪንቼንኮ በወቅቱ የተሰማትን እንዴት ገልጻለች? መጀመሪያ ላይ ልጆቼ ለረዥም ጊዜ ባህር አይተው ያውቁም ብዬ ያሰብኩኝ ከጦርነቱ ትንሽ እንዲያርፉና አዳዲስ ጓደኞች እንዲያፈሩን ፈለግኩ። ግሪንቼንኮ ያሰበችው ልጆቹ ለ24 ቀናት እንደሚሄዱ ነው። ነገር ግን ሳምንታት ወደ ወራት ተቀየሩ። በሌላ ጊዜ አንድ ቀን ጠዋት ስትነቃ ደግሞ ዩክሬን ከተማዋን በድጋሚ ተቆጣጥራ አገኘችው። ያ ማለት አዲሱ ድንበር ተገፍቶ እሷና ልጆቿ የተለያዩ ሀገራት ነው ያሉት። ልጆቿን ከሩሲያ ማውጣትና መልሳ ማየት የምትችል አልመሰላትም ነበር። በፖላንድ ያሉ ዘመዶቻችን ስለ ሁኔታው መጥፎ ሀሳብ ነው የነበራቸው። አሁኑኑ ካላመጣችኋቸው መቼም አታገኟቸውም ይሉን ነበር። ልጆቹ ወደ ዩክሬን መመለስ አይችሉም ብለን ፈርተን ነበር። ግሪንቼንኮ ሴቭ ዩክሬን ወይም ዩክሬንን እናድን የተሰኘ ወላጆች እጅግ ረጅምና ውስብስብ በሆነ መንገድ ከዩክሬን ወደ ሩሲያ ተጉዘው ልጆቻቸውን እንዲያስመልሱ የሚያግዝ ተቋም እንዲረዳ ጠየቀች። የዩክሬን ባለስልጣን እንደሚሉት ሩሲያ ከ19,000 በላይ የሚሆኑ ሕጻናትን በቁጥጥር ስር ይዛቸው ከነበሩ ወይም አሁን ከያዘቻቸው የዩክሬን ከተሞች ወስዳለች። አላማቸውም ልጆቹን በሪዮታ ለማጥመቅና ማንነታቸውን ማጥፋት ነው ይላሉ። ኒኮላ ኩሌባ የዩክሬን እናድን ኃላፊ ናቸው። የሩሲያን ዘፈኖች እንዲዘፍኑ፣ የሩሲያን ብሔራዊ መዝሙር እንዲዘምሩና ወደ ሩሲያ ትምህርት ቤቶች እንዲሄዱ ያስገድዷቸዋል። በግዳጅ የተለየ አስተሳሰብ እንዲሰርጽባቸው ያደርጋሉ። ሁልጊዜ ስለ ዩክሬን መጥፎ ነገር እየነገሯቸው መቼም ወደዚህ አትመለሱም፣ ዩክሬን ውስጥ ወላጆቻችሁና ሀገራችሁን ጨምሮ ማንም አይፈልጋችሁም፣ ያንን እርሱትና የሩሲያ ዜግነት እንሰጣችኋለን፣ እዚህ ደስተኛ ትሆናላችሁ ይሏቸዋል። በመጋቢት ወር ዓለም አቀፉ የወንጀለኞች ፍርድ ቤት በሩሲያው ፕሬዝዳንት ቭላዲሚር ፑቲንና የሩሲያ የሕጻናት መብት ኮሚሽነር በሆኑት ማሪያ ላቮቫ ቤሎቫ ላይ በህገወጥ መንገድ ልጆችን ወደ ሩሲያ በመውሰድ ክስ መስርቶባቸዋል። ላቮቫ ቤሎቫ ግን ህፃናቱን ከጦርነት ለማዳን በሰብአዊነት መወሰዳቸውን በመግለጽ የቀረበባቸውን የወንጀል ክስ ሴራ ሲሉ ገልጸውታል። ሕጻናቱ የተወሰዱት ለደህንነታቸው ሲባል እንደሆነ በማመልከት ሞስኮ ልጆችን በመጥለፍ የሚቀርብባትን ክስ አትቀበልም። ላቮቫ ቤሎቫም ህጻናትን ከግጭት አካባቢዎች የማውጣቱን ስራ እንደሚቀጥሉ አስታውቀዋል። ወደ ዩክሬን ለሚመለሱ ልጆች ወደ ቤታቸው በመመለሳቸው ደስታም ሀዘንም የተቀላቀለበት ድብልቅልቅ ስሜት ፈጥሮባቸዋል። የ12 ዓመት ልጅ የሆነችው ናስቲያ ለምሳሌ ወዳደገችበት ግሪንቼንኮ ስትመለስ ባየችው የከተማዋ ጥፋት ታዝናለች። በሩሲያ የነበሩ አስተማሪዎቿም መልካም እንደነበሩና ስለ አካባቢው ታሪክ እንዳስተማሯቸው በሀገራቸው ስላለው ጦርነት ግን እንዳልነገሯቸው ትገልጻለች። ይህን ያህል ውድመት አያለው ብዬ አልጠበቅኩም ነበር። የአውሮፓ ምክር ቤት በሚያዝያ ወር መጨረሻ ባወጣው ረቂቅ የውሳኔ ሀሳብ ወላጅ አልባ ህጻናትን፣ አካል ጉዳተኛ ህጻናትን ከወላጆቻቸው ጋር የተወሰዱ ህጻናትንና ለረፍት ተወስደው ያልተመለሱ ልጆችን ጨምሮ በግዳጅ ከዩክሬን ወደ ሩሲያ በሚወሰዱ ህጻናት ላይ እርምጃ እንዲወሰድ ጠይቋል። በሄዘር መርዶክ ለቀረበው ዘገባ ስመኝሽ የቆየ ዋሽንግተን ዲሲ። ስመኝሽን ለዘገባው አመሰግናለሁ። ክቡራትና ክቡራን አድማጭ ተመልካቾቻችን የምትከታተሉት ከዋሽንግተን ዲሲው የአሜሪካ ድምጽ ራዲዮ ጣቢያ የአማርኛው ቋንቋ አገልግሎት የሚተላለፈውን የማክሰኞ ምሽት ዝግጅታችን ነው። ዝግጅታችን እስከ ምሽቱ አራት ሰዓት ይቀጥላል። የስቱዲዮ ሰዓታችን አሁን በኢትዮጵያ ሰዓት አቆጣጠር ከምሽቱ ሶስት ሰዓት ከአርባ መሆኑን ያመለክታል። ለሁለተኛው አጋማሽ ቀዳሚ ወዳደረግነው ዘገባ ነው የምናልፈው። በአገራቸው ውጊያ ከተቀሰቀሰ ወዲህ ወደ ቻድ የተሰደዱት ሱዳናውያን ቁጥር ባለፈው ሳምንት ውስጥ በጥፍ ጨምሮ 55 ሺህ መድረሱን የተባበሩት መንግሥታት የስደተኞች ከፍተኛ ኮሚሽን አስታወቀ። የሚበዙትም ሴቶችና ሕፃናት መሆናቸውን አመልክቷል። ሄንሪ ዊልከንስ ቦሮቶ ወደተባለችው የቻድ ከተማ ተጉዞ ከዚያ በተቋቋመ አንድ አዲስ መጠለያ ካምፕ ውስጥ የተጠለሉትን ሱዳናውያን ስደተኞች አነጋግሮ ተከታዩን ዘገባ አድርሶናል። ቆንጂት ታየ እንደሚከተለው ታቀርበዋለች። የረዴት ድርጅቶች ባለፈው ሳምንት ቻድ የገቡትን 25000 ሱዳናውያን ስደተኞች እንደምንም ለመርዳት ጥረት እያደረጉ ባሉበት በዚህ ወቅት የተባበሩት መንግስታት ድርጅት የስደተኞች ከፍተኛ ኮሚሽነር እንዳስታወቀው በዚህ ሳምንት ብዛት ያላቸው ስደተኞች ደርሰዋል። እናም ጦርነቱ ከጀመረ ወዲህ የገቡት ስደተኞች ቁጥር በእጥፍ ጨምሯል። የቪኦኤ ዘጋቢ ከመዲናዋ ከእንጃሚና በአውሮፕላን ተጉዞ ከዚያም ቻድ እና ሱዳን ድንበር ላይ ባለችው ቦሮታ ከተማ ወደሚገኘው የስደተኞች መጠለያ ካምፕ በመኪና ለአራት ሰዓታት ተጉዞ ደርሷል። ከአንድ ሳምንት በፊት አንድም መጠለያ ባልነበረበት በዚህ አካባቢ በአሁን ወቅት የአንድ ከተማ ስፋት ያለው የመጠለያ ካምፕ ይታያል። ስደተኞቹ ስርዓት አልበኝነትና ብሔረሰባዊ ብጥብጥ ከወረሰው ከምዕራብ ዳርፉር የተሰደዱ ናቸው። የሚበዙት የአረብ ታጣቂ ቡድኖች ጥቁሮቹን ሱዳናውያን ያሸብሯቸዋል። የአሁኑ ጦርነትም ከተቀሰቀሰ ወዲህ ሁከቱ ተባብሷል። አንዲቱ ስደተኛ ከዲጃ አርቤብ አብደራህማን እንዴት ቦሮታ እንደደረሱ ሲናገሩ ከኮንጋ በጦርነቱ ምክንያት ሸሽተን የመጣ ነው። እዚያ ብዙ ሽብርተኞች አሉ። ብዙ ሰው ተሰዶ ወደዚህ የመጣው በዚያ ምክንያት ነው። ይህችኑ ይዤ ነው የወጣሁት። ሌላ ምንም ነገር የለኝም። ምግብ ለማግኘት፣ ለደህንነታችን ስንል እዚህ ተጠልለናል። ኢሳክ በከረም መጠለያ ካምፑ ከደረሱ አንድ ሳምንት እንደሆናቸው ገልጸዋል። ታጣቂዎች ከተማዋን ኮንጋን ሲወሩ ሸሽተው እንደተሰደዱ ነው የተናገሩት። የሰው ቤት ሰብረው የገቡ ገንዘብ ይሰርቃሉ። ገንዘብ ከሌለህ ወደ ደቡብ የሱዳን አካባቢ ሂድ ብለው ከቤትህ ያባርሩሃል ወይም ይገድሉሃል። እኔ ራሴ ሰው ሲገድሉ አይቻለሁ። ስልክ ስላልነበረኝ ነው እንጂ እቀርጸው ነበር። የቦሮታ ከተማ ከንቲባ ቶኮ ባሃት ስደተኞቹን ተቀብለን በማስተናገዳችን ደስተኞች ነን ብለዋል። የእኛ ማህበረሰብ ከድንበሩ ባሻገር ካለው ሕዝብ ጋር ጥብቅ ትስስር አለው ሲሉም አክለዋል። ነገር ግን የአቅም እጥረት አለብን ብለዋል። ብዙ እርዳታ በተለይም የምግብና የውሃ እርዳታ ያስፈልጋቸዋል። ዝናብ ስላልዘነበ የውሃ እጥረት አለ። ብዙ ህጻናት አሉ። ለእነርሱ የሚሆን እርዳታም ያስፈልጋል። ዩኤንኤችሲአር ለመሰረታዊ የንጽህና አጠባበቅ የሚሆን አቅርቦት እየሰጠ ቢሆንም አሁንም ለስደተኞቹ ብዙ ድጋፍ እንደሚያስፈልግ የድርጅቱ ቃል አቀባይ ዩጂን ቢዩን ያስረዳሉ። በጣም ብዙ ችግር ነው ያለው። እኛ ደግሞ ባለብን የገንዘብ እጥረት ምክንያት ልንሰጥ የምንችለው ድጋፍ አነስተኛ ነው። ስለዚህ ዓለም አቀፉ ማህበረሰብ እንዲረዳ ተማጽኖ በማቅረብ ላይ ነን። የቻድ የክረምት ዝናብ ወቅት በዚሁ በግንቦት ወር ውስጥ ይጀምራል። ወደዚች ከተማ ወደ ቦሮታ የሚወስደው ረጅሙ ጎዳና ላይ ያሉት ጥልቅ ጉድጓዶች በዝናብ ውሃ ስለሚጥለቀለቁ ወደ ከተማዋ ለሚጓዙት የረዴት ድርጅቶች አስቸጋሪ መሆኑ አይቀርም። ቆንጅትን ለዘገባው አመሰግናለሁ። ክቡራትና ክቡራን አድማጭ ተመልካቾቻችን ተከታዩ ሳምንታዊው ትምህርት ነው። ንግድና ምጣኔ ሀብት ነው፣ ትምህርት አደለም የሚቀርታ የኢትዮጵያ ኢንቨስትመንት ኮሚሽን ኮሚሽነር ሌሊሴ ነሜ በቅርቡ ለሕዝብ ተወካዮች ምክር ቤት የንግድና ቱሪዝም ጉዳዮች ቋሚ ኮሚቴ ባቀረቡት ሪፖርት የኢትዮጵያ ውጭ ቀጥተኛ ኢንቨስትመንት ደካማ መሆኑንና አነስተኛ ውጤት ማስመዝገቡንም አስታውቀዋል። የኢንቨስትመንት ድክመትና የውጤቱ ማነስ ምክንያት በአገሪቱ አንዳንድ አካባቢዎች ያጋጠመው አለመረጋጋት፣ የውጭ ምንዛሬ እጥረትና የመሳሰሉት መሆናቸውንም ኮሚሽነሯ ጨምረው አመልክተዋል። የአሜሪካ ድምጽ ያነጋገራቸው የምጣኔ ሀብት ባለሙያዎች ዶክተር አቡሌ መሀሪና ዶክተር አረጋ ሹመቴ በበኩላቸው የችግሩ መንስኤ የኢንቨስትመንት ኮሚሽነሯ የጠቀሱት ብቻ ሳይሆን የአስተዳደር ብቃት ማነስ አማ እንዲሁም የብቁ ሰው ኃይል እጥረት መሆኑን ያስረዳሉ። ደረጀ ደስታ ነው ያቀናበረው። ባለፉት ዘጠኝ ወራት ከውጭ ቀጥተኛ ኢንቨስትመንት አራት ነጥብ ሀምሳ አምስት ቢሊየን ዶላር ለማግኘት ታቅዶ ሁለት ነጥብ ስልሳ ዘጠኝ ቢሊየን ዶላር ገቢ መገኘቱን የኢትዮጵያ ኢንቨስትመንት ኮሚሽን ኮሚሽነር ሌሊሴ ነሜ በቅርቡ ለሕዝብ እንደራሴዎች ምክር ቤት የንግድና የቱሪዝም ጉዳዮች ቋሚ ኮሚቴ ባቀረቡት ሪፖርት አስታውቀዋል። ኮሚሽነሯ የተገኘው ገቢ ከእቅዱ ያነሰበትን ምክንያት ለምክር ቤቱ ቋሚ ኮሚቴ ሲያስረዱ በአገሪቱ አንዳንድ አካባቢዎች ያጋጠመው አለመረጋጋት፣ የውጭ ምንዛሬ እጥረት፣ የኤሌክትሪክ ኃይል መቆራረጥና የሰራተኞች እጥረት እንደሆኑ አስረድተዋል። በኢትዮጵያ ኢንቨስትመንት ይዞታ ላይ ጥናት እያካሄዱ የሚገኙት በኢትዮጵያ የኢኮኖሚ ባለሙያዎች ማህበር ከፍተኛ ተመራማሪ ዶክተር አቡሌ መሀሪ ዋነኛ ምክንያቶቹ በኮሚሽነሯ የተዘረዘሩ ብቻ እንዳልሆኑ ይገልጻሉ። እነዚህ የተገለጹት ምክንያቶች ዋነኛ ምክንያቶች ናቸው፣ ግን በነዚህ በተጨማሪ የኢንስቲቱሽናል ኢቴሽን የምንለው የዚህ የአስፈጻሚው ዋል ያጣጣል ወይም በየአካባቢ ያሉ ኢንስቲቱሽን ከማህበረሰባዊ ኢንስቲቱሽን ጀምሮ ከፍተኛ የሆነ ድክመት አለና ያንኑ ማስፈጸም ለመዋለንማይቶ ጊዜ የሚመጡ ባለሀብቶች በቀላሉ ቢዝነስን የመስራት ሁኔታ እጅግ የደከማ ነው። ና ያው ማርኬቶቻችንም በተመሳሳይ መልኩ በጣም ኮራፕት ናቸው። ኢንስቲቱሽኖቻችን በጣም ዊክ ናቸው፣ ወይ ደካማዎች ናቸው። በለዚህ ምክንያትና ና ሀይሉ ቴክኖሎጂ በጣም ረጅም ቢሮክራሲ መኖሩ እነዚህ እነዚህ ከሰላምና ተአጽ በተጨማሪ ከፍተኛ ችግር ያለበት ነው። የውጭ ቀጥተኛ ኢንቨስትመንት ወደ ሀገር ውስጥ ለማምጣት መሟላት የሚገባቸው ቅድመ ሁኔታዎች መኖራቸውን በኢትዮጵያ የኢኮኖሚ ባለሙያዎች ማህበር ተመራማሪ ዶክተር አረጋ ሹመቴ ይናገራሉ። የውጭ ኢንቨስትመንት ማለት የውጭ ምንዛሪ ማለትም እንደሆነ የሚጠቅሱት ዶክተር አረጋ ለአገር ውስጥ ፍሰቱ አልተሟሉም የሚሏቸውን ቅድመ ሁኔታዎች እንደሚ የሚከተለው አብራርተዋል። አንዱ እና የመጀመሪያው ጉድ ገቨርናንስ የምንለው አንዱ ነው። ጉድ ገቨርናንስ ማለት መልካም አስተዳደር እንለው እንችላለን። የመልካም አስተዳደር ሁኔታ በጣም መጠካከል አለ። ምክንያቱም እነዛ ኢንቨስት አድራጊዎቹ ወደዚህ ሀገር ሲመጡት ሰላማዊ እንቅስቃሴ መኖሩ አስተማማኝነቱ የተረጋገጠ ሲሆንላቸው ነው። ስለዚህ ይህንን ማረጋገጥ ያልቻለች ሀገር በውጭ ቀጥታ ኢንቨስትመንቷ የጠጣል ብላ ማሰብም የለባትም። በእኛ ሀገር ሁኔታ አሁን ላይ በምናየው ደግሞ እዚህም እዛም ግጭቶች የሚነሱበት ሀገ በሚነሱበት ሁኔታ ፉልስኬል ከሚባል ጦርነት ገና ከወጣን ወራት ብቻ ያስቆጠር ስለሆነ ኤፍዲአይ ባይመጣ ባይቀምስ አይገርም። የመጀመሪያው አንዱ ቅድመ ሁኔታ ስላልተሟላትን በጦርነትና አለመረጋጋት ምክንያት መንግሥት ትኩረቱን በመሰረተ ልማት ግንባታዎች ላይ ማድረግ አለመቻሉ ከቅድመ ሁኔታዎች አንዱን ማሟላት አለመቻሉን እንደሚያሳይ የምጣኔ ሀብት ተመራማሪው አመልክተዋል። የውጭ ኢንቨስትመንት ምንጭ ሊሆኑ የሚችሉ አገሮች ራሳቸው ዓለም አቀፋዊና የአገር ውስጥ የኢኮኖሚ ችግሮች ያሉባቸው መሆኑ ሌላው ምክንያት ነው ብለዋል። የውጭ ኢንቨስትመንቱን ከፍ ለማድረግ ቀዳሚና ዋና የሚሉት ግን መልካም አስተዳደር መሆኑን አመልክተዋል። ይህንን የውጭ ቀጥታ ኢንቨስትመንቱን በተቻለ መጠን ከፍ ለማድረግና የተሻለ ኢንቨስትመንት እንዲኖር ከተፈለገ የመጀመሪያውና ቅድሚያ ሊሰጠው የሚችለው ገቨርናንሱ ምን ብለው ነገር ማስተካከል ገቨርናንሱ ከግጭት ጋር ብቻ ማለት ነው። አሁን ላይ መንግስት በአስተዳደራዊ ችግሮቹን በጣም እየጎሉ እየገዘፉበት ነው ሄዱ ነው የምንሰፋው። ለምሳሌ ሙስና፣ ሽፍ አሰራሩ፣ ግልጽነቱ፣ የሕግ የበላይነት ማስጠበቁ፣ እነዚህ እነዚህ ከጊዜ ወደ ጊዜ እየቀነሱ ሊተሮሬት ያደረጉ እንጂ የሚሰሩ አይደለም። ስለዚህ እነዚህ ላይ መስራት እንችላለን። አስቀድሞ ሌሎቹን ሀብታቸውን ወደ ሀገሪቱ ኢኮኖሚ ላይ እንዲያፈሱ ከማድረግ በፊት ሀገሪቱ ውስጥ ያለው ሁኔታ ሙሉ በሙሉ ጥሩና ንጹህ ማድረግ ይጠበቅበታል። ስናው በጣም በተራፋ መልኩ ነው ያለው። የገበላይነቱ ከጊዜ ወደ ጊዜ እየሸረሸረ ነው ያለው። ግልጽነቱን የምንለው ነገር ሰላማዊ እንቅስቃሴ ከአንድ ቦታ ወደ አንድ ቦታ በሰላም ማምረት አይደለም። አንዳንድ ቦታዎች ላይ እኮ በህይወት መቆየት ነው አደገኛ ስጋት እየሆነባቸው ነው የሚከሰኑ ማህበረሰቦች እና በዚህ ሁኔታ ላይ ማንም ሀብቱን ወደ እዚች ሀገር ፈሰስ ሊያደርግ የሚመጣ የለም እና መንግስት ቅድሚያ የቅድሚያ ቅድሚያ ሰጥቶ ሊሰራው የሚችለው የጉድ ገበርናንስ በጣም ሰፊ ኤሪያ ነው። ጉድ ገበርናንስ ይባላል። ግጭቱን ማስወገድ አለ፣ አለመረጋጋቱን ማስወገድ አለ፣ ተራማ እንቅስቃሴን ማምጣት አለ፣ ሙስናውን ማስወገድ አለ፣ የበላይነትን ማስፈን አለ፣ ግልጽነትን ማስፈን አለ። እነዚህ ኢንስቲቱሽኑን እራሱ ማስተካከል ና ማየት ያስፈልጋል በሚል ስራዎች መስራት ከቻለ፣ ምናልባት የዓለም አቀፍ ተጭኖቹ ከሱ ከእኛ መንግስት ውጭ ስለሆኑ እነዛ ይስተካከሉ፣ እኛም በራሳችን ድርሻ ያለው ራሮ ከጠቀ የተሻለ የውጭ ቀጥታ ኢንቨስትመንት ስስ ይኖራል። የውጭ ቀጥተኛ ኢንቨስትመንትን ለመሳብ ችግር ከሆኑት ነገሮች መካከል የውጭ ምንዛሪ እጥረት አንዱ እንደሆነ በመንግስት መገለጹን ዶክተር አቡሌ አይቀበሉትም ያው እንግዲህ በርካታ ጉዳዮች አሉ። የኮሪንዳ ኢንቨስትመንት ከመሳ የኮሪንዳ ኢንቨስትመንት በራሱ ለአንድ ሀገር የውጭ ምንዛሪ እጥረት በቀፍያ መንገድ ነው። ምክንያቱም አንድ ባለሀብት ከውጭ ሲመጣ ዶሜስቲክ ሪሶርስ ሲጠቀም አደለም የሚመጣው ሌላ ቦታ ኮሚኒቲ የሆነ ካፒታል ነው ይዞ የሚመጣ ስለዚህ ከአንድ ሀገር ወደ ውጭ ሲኖር ካፒታል ፍላይት እንደምንለው ሁሉ ካፒታል ፍላይት ፍሮም አውትሳይድ ኢንሳይድ ይሆናል ማለት ነው ከውጭ ወደ ሀገራችን ካፒታል ፍላይ ሲሆን ግን እኛ ሀገር ላይ ያለውን የፎሬን ኤክስቼንጅ መጥራትን ይቀንሳል። ብዙ ካፒታል ፎሬን ፍላይ ወደ ውስጥ ካለ ካፒታል ፍላይ ወደ ውስጥ ከሆነ ብዙ ማኒፋክቸሪንግ ኢንደስትሪስ ይኖራል፣ ብዙ አምራች ኃይል ይኖራል። ስለዚህ ብዙ ተመረተ ማለት ብዙ ኤክስፖርት እናደርጋለን፣ ብዙ ኤክስፖርት እናደረግ ብዙ ዶላር ወደ ሀገራችን እናስመጣለን። ይሄ ደግሞ ማለት የፎሬን ሪዘርቫችንንም እንደ መቅረፊያ አንድ ቁልፍ መንገድ ይሆናል ማለት ነው። ስለዚህ የፎሬን ዳይሬክት ኢንቨስትመንት መምጣት ለሀገሪቱ ትልቅ የፋይዳ ነው የሚኖረው፣ ኤክስፖርትን ከፕሮሞት ከማድረግ አንጻር፣ አዚስንጣይም ካፒታልን ከውጭ ወደ ውስጥ ይዘው ከመምጣት አንጻር ማለት ነው። ስለዚህ ይሄ የእኛ ሀገር የውጭ ምንዛሬ እጥረቱ ብቻውን ለፎሬን ዳይሬክት ኢንቨስትመንት ማነስ ብቸኛ ወይም ደግሞ ዋነኛ ችግር ተደርገው ብቻ ምክንያቱም እሱ ራሱ ሶሉሽን ስለሆነ ማለት ነው። ለዚህ ለፎሬን ዳይሬክት ኢንቨስትመንቱ አንዱ መፍትሄ የፎሬን ዳይሬክት ኢንቨስትመንትን ማነው የፎሬን ኤክስቸንጅ ሪዘርቫችን ማለሱም መፍትሄው አንዱ ፎሬን ዳይሬክት ኢንቨስትመንትም ማስፋፋት የኢትዮጵያ መንግስት ከውጭ ቀጥተኛ ኢንቨስትመንት በተጨማሪ በተለይ የኢንዱስትሪ ፓርኮች ኤክስፖርት ካለፈው ዓመት ተመሳሳይ ወቅት ጋር ሲነጻጸር የ24 በመቶ ቅናሽ ማሳየቱ በሪፖርቱ ቀርቧል። የሰላም ስምምነቱን ተከትሎ ጉዳት የደረሰባቸውን እና ስራ ያቆሙ የኢንዱስትሪ ፓርኮችን ዳግም ለማስጀምር በኮሚሽኑ የጥናት ስራዎች እየተሰሩ እንደሆነ መንግስት ማስታወቁን የአገር ውስጥ የብዙሀን መገናኛዎች ዘግበዋል። ለአሜሪካ ድምጽ ራዲዮ ደረጀ ደስታ ነኝ። ጤና ይስጥልን። አመሰግናለሁ ደረጀ። አድማጮች፣ አሁን ትምህርት ነው። በኢትዮጵያ ዘመናዊ የህጻናት ምገባን አስመልክቶ በቂ የእውቀት ሽግግር ባለመኖሩ ዛሬም ድረስ ህጻናት ከአመጋገብ ጉድለት ለሚመጡ የጤና ችግሮች ሲጋለጡ ይታያል። ይህ የሽግግር ክፍተት እንዲቀረፍ በግል ጥረት እያደረጉ ከሚገኙ ወገኖች መካከል አንዷ የህፃናት ምግብ ዝግጅት መጽሐፍ ጸሐፊዋና የሥነ ምግባር ጉዳይ አሰልጣኛዋ አዝመራ ካሳውናት ሀብታሙ ስዩም በስልክ አነጋግሯታል። አስቀድማም ስላጀማመሯ ታስረዳናለች። የኢትዮጵያ ውስጥ ያሉትን የልጆች አመጋገባችንን በምናይበት ጊዜ በጣም ችግር እንደሆነ እና በአማርኛ ደግሞ በቂ መጽሐፎች እንደሌለ ተገንዝቤ ነበር። በዛ ወቅት ሰው ምንድን ነው ያደረኩት? የመጀመሪያ ልጄን እንደወለድኩኝ እኔም የዛ ችግር ሰለባ ሆንኩኝ ማለት ነው። ምን ማብላት እንዳለብኝ ያሉትን ነገሮች ማወቅ ስላልቻልኩኝ በኢትዮጵያን አቆጣጠር ከሁለት ሺ ዘጠኝ ላይ መጽሐፍ የማትመረቄ እንዲሁም ደግሞ የተለያየ ምግብም ሁኔታውን ማጥናት ነበረብኝ፣ መማር ኒትሪሽንም መውሰድ ነበረብኝ እና እነዛን ትምህርቶች ወስጄ ይሄን መጽሐፍ በሁለት ሺ ዘጠኝ ለአንባቢያን አቅርብ ያለው ማለት ነው። እንግዲህ ይሄ መጽሐፍች ከቤት እስከ ትምህርት ቤት የተሰኘ ነው፣ የምግብ ዝግጅት መጽሐፍ ነው። የምግብ ዝግጅት በተለይ ሕጻናትን የሚመለከትን ስናነሳ ብዙ ጊዜ ሰዎች ከኢኮኖሚ አቅም ጋር ያያይዙታል። በአንቺ የመጽሐፍ ዝግጅት ወቅት የኢትዮጵያውያን ወላጆችን አቅም ያገናዘቡ ምግቦችና መላዎችን ለማካተት ምን ያህል ጥረት አድርገሻል? እንዲያውም የሚገርምህ ነገር ብዙ ጊዜ ያው ኒውትሪሽን ወይ ደግሞ የተመጣጠነ ምግብ ሲባል ብዙ ጊዜ ከብር ጋ ወይ ከሀብት ጋ የተያዘ ነገር ነው እኛ ላይ እኛ ሀገር ላይ የሚስተዋለው ባህል ግን ምንድነው በጣም በሚገርም ሁኔታ ንተምር ተጠያነ ኢትዮጵያ መት እንዳየኸው፣ በጉልድ ደረጃ እንኳን በጣም የተለያዩ አትክልትና ፍራፍሬዎች እንደ ልብ የምናገኝበት ሀገር፣ ጥራጥሬዎችን እንደ ልብ የምናገኝበት ለዚያውም ደግሞ ኦርጋኒክ የሆኑ ማለት ነው እንደ ልብ የምናገኝበት ሀገር ነው እና ይሄንንም በተለያየ ጊዜ እዚህ መጽሐፌ ላይም በደንብ እነሱ ነገሮች በአቅራቢያችን እንደ ልብ እንደሚገኙ እና በተለያየ ሚዲያዎችም እነዛ ነገሮች እንደ ልብ እንደምናገኛቸው በደንብ ለሕብረተሰቡ ግንዛቤ መስጠት ሁላ ነበረብኝና። ሰው መጽሐፉ ላይ እነዚህ ነገሮች በቀላሉ እንደምናገኝ በደንብ አብሮ የተዘጋጁ ነገሮች ናቸው። እንዲሁም ግንዛቤ ይፈጥረናል። በዚህ ጉዳይ ላይ እንደው በዘልማድ ልጅ ያገኘውን በልቶኑ ማደግ ያለበት እየተባልን ያደግነው ብዙዎቻችን ስለ ዘመናዊ የሕፃናት አመጋገብ ማውቃችን ያለው ጠቀሜታ ምንድን ነው ብለሽ ታስቢያለሽ? በጣም ጥሩ ጥያቄ። ምንድን ነው ያው እንደምታውቀው፣ እንዲያውም አይ ቲንክ እናቶቻችን በተሻለ ሁኔታ እውቀት ይኖራቸዋል ብዬ አስባለሁ። ግን አሁን የምታየው ጀኔሬሽን ለጣም ለፋስ ፉድ የተጋለጠ እና ብዙ ጊዜ ደግሞ የምግብ አሰራር ስራና ና እናቶችም ከምታያቸው አሁን በጣም ወደ ቢሮ እና ወደ ስራ ፎከስ እናደርጋለን እና እነዚህን ነገሮች በጣም በቀላል ሁኔታ ምግብ ማዘጋጀት የምንችልበትን ነገር ነው እኛ ያዘጋጀ ነው ማለት ነው እና ጠቀሜታው ቀላል አይደለም። አሁን በደጉት ሀገሮች እንደምታየው ኦቤሲቲ ወይ ደግሞ ይሄ በጣም ከልክ በላይ መወፈር እነዚህ ፋስት ፉዶችን በመመገብ የሚያመጣውን ችግር በተለያየ ሚዲያዎች እናየዋለን። እሱ ብቻ ሳይሆን መቀንጨርም ይመጣል፣ በቂ ምግብና የተመጣጠነ ምግብ ባለመግኘታችን። ስለዚህ እነዚህ ምግቦች በጣም በቀላሉ ሁኔታ ተጠቅመን ልጆቻችንን በጣም በጤንነት መጠበቅ እንደምንችል ያስተማርንበት ነው። ሌላው ማንገነዘበው ነገር ደግሞ ምንድን ነው? ልጆቻችንን በልጅነት ያበላናቸው ነገሮች ለወደፊቱ በሽታ ይዞባቸው እንደሚመጣው ብዙዎቻችን አናውቅ። አንድ ዶክተር እንዲያውም ሲያስተምር አንድ ሁሌ የምሰማው ነገር ምንድን ነው? ደም ግፊት ደመኛ ነው ይላል። ያ ምንድን ነው? ልጅ ሆነን የበላነው ነገር ነው ወደፊት የሚበቀለን እና በልጅነት ያልሰራ ነው ነገር ልጆቻችን ሲያድጉ የተለያየ ስኳር፣ የሚሆን የደም ብዛት፣ የተለያዩ በሽታዎች እንደምናጋልጣቸው አናውቅም። እና ይህንንም ግንዛቤ ባረገ መልኩ ነው የምግብ አዘገጃ ቤቱን ያዘጋጀ ነው። እንግዲህ አዝመራ ከጸሐፊነቱ ጎን ለጎን በተለያዩ ተቋማትና ትምህርት ቤቶች በመገኘት ለወላጆቹና መምህራንም ስልጠና እንደምሰጭ ሰምቻለሁ። ከዚህ ከስነ ምግብ ጋር በተያያዘ ከእነሱ ያገኘሽው ምላሽ ምን ይመስላል? በምን ሁኔታስ ነው ስልጠናውን እየሰጠሽ የምትገኙ? እንዳልከውም የተለያየ ማለት በትልቅ ኢንተርናሽናል ትምህርት ቤት በሚባሉም እንዲሁም ደግሞ በጣም መለስተኛ የሆኑ በገበያቸው አነስተኛ የሆኑ ትምህርት ቤቶች ላይ እንዲሁም በአዲስ አበባ መስተዳደር ራሱ ልጆችን የሚያሳድግ ተቋም ላይ እየሰጠን ነው። የነጻ አገልግሎት ነው የምሰጠው። ይሄን በምንሰጥ በጣም የሚገርመው ሁኔታ ያገኘ ነው ምላሽ አሁን ለምሳሌ አንድ ሙዝ ወይ ደግሞ ስኳር ድንች፣ እነዚህ እነዚህ ነገሮች ለልጆቻቸው ምሳ መቋጠር እራሱ እንደሚቻል የማያውቅ ብዙ ህብረተሰብ ነው የገጠመን እና የተለያዩ ነገሮችን በጣም በቀላሉ መልኩ የምናገኘውን አዲስ አበባ ውስጥ ግን ለልጆች መቋጠር እንደሚቻል የማያውቁ ብዙ ህብረተሰብ እና በጣም ትልቅ ምላሽ ነበር የምናገኘው የነበረው። ትልልቅ ኢንተርናሽናል ትምህርት ቤቶቹ ላይ ደግሞ እንደምታውቀው በቃ በጣም በቴካዌ ፒዛ፣ በርገር እየተላከ ልጆቻቸውን በጣም ለጤና በሚያጋልጥ ሁኔታ የሚመግብ ወላጆች ነበሩ እና እነዚህን ቀላል የምግብ አሰራሮች፣ እንዲሁም ሳይክሊክ ሜኑ ተከታታይ ሜኖች እያዘጋጀን እንዴት ማዘጋጀት እንዳለባቸው ስነግራቸው፣ ከበጀት አንጻር፣ ከሰዓት አንፃር ምን ያህል ጠቀሜታ እንዳገኙ በጣም ጥሩ ምላሾች ነው ያገኛል። እንግዲህ አዝመራ ለአሁኑ ከቤት እስከ ትምህርት ቤት የተሰኘውን መጽሐፍ ለህዝብ አብቅተሻል። በተለያዩ ተቋማትና ትምህርት ቤቶች እየተገኘሽም ስነ ምግብ ጋር የተገናኙ ስልጠናዎችን እየሰጥሽ ትገኛለች። የመጪ ዘመን እቅድሽ ምንድን ነው? ከዚህ ዘርፍ ጋር በተያያዘ ልታሳኪያቸው የምትፈልጊያቸው ሌሎች ጉዳዮች ይኖሩ ይሆን? አዎ፣ ትልቁ ነገር ምንድን ነው እዚ እዚህ ሀገር ያሉ ትምህርት ቤቶች የራሳቸው ምንድን ነው ለካንቲን የምግብ መመገቢያ ቦታዎች እንዲኖራቸው ኬተሪንግ ካምፓኒ ያቋቁመናል። እና ይሄ ኬተሪንግ ካምፓኒ ለወደፊቱ የሚያስበው ምንድን ነው እነዛ ትምህርት ቤቶች ላይ ልጆች በቀላሉ ወተት አግኝተው እንዲጠጡ ማድረግ፣ ፍራፍሬዎችን እንዲበሉና የተለያዩ አይነታቸውን የጠበቁ ምግቦች እንዲኖራቸው ትምህርት ቤቶችን ካንቲን እዛ ውስጥ እንድንመሰርት የተለያዩ ትምህርት ቤቶች እያናገረን ነው። እንደምታውቀው ከአንድ ሺ ሰባት መቶ በላይ የግል ትምህርት ቤቶች አሉ ከኢንተርናሽናል ስኩሉ ውጪ የትኛውም መገበያ ቦታ ወይ ደግሞ ምሳ የላቸውም እና ይሄን በጠበቀ መልኩ እዛው ትምህርት ቤት ውስጥ ካንቲን ፋሲሊቲ እንድናዘጋጅ ፕሮፖዛልም ጽፈን እሱን እያሰብን ያለን። እጅግ በጣም አመሰግናለሁ። አዝመራ ካሳሁን ከቤት እስከ ትምህርት ቤት የተሰኘው የምግብ ዝግጅት መጽሐፍ ጸሐፊ ነች። ከዛ በተጨማሪ ደግሞ በተለያዩ ተቋማትና ትምህርት ቤቶች የስነ ምግብ ስልጠና ምትሰጫለሽ። እንግዳችን ስለነበረሽ በእጅጉ እናመሰግናለን። አመሰግናለሁ። በጣም ንኪ ሀብታሙንና እንግዳውን እኛም እናመሰግናለን። ክቡራትና ክቡራን አድማጭ ተመልካቾቻችን የምትከታተሉት ከዋሽንግተን ዲሲ የአሜሪካ ድምጽ ራዲዮ ጣቢያ የአማርኛው ቋንቋ አገልግሎት ነበር። ለዛሬ ምሽት የያዝነውን እዚህ ላይ ያበቃን። ያስተናግድኳቸው አሉላ ከበደ ከአቀናባሪዋ ብርሃን ሃይሉና ከተቀሩ ባልደረቦች ጋር በመሆን በዚህ ተሰናበትን። ነገ ረቡዕ ምሽት ሶስት ሰዓት ላይ ከልዩ ልዩ ቅንብሮች ጋር እንመለሳለን። በእኔ በኩል ሰላም ደህና ደሩ Thank you.